ከማህበረሰብ ለማህበረሰብ በየዓመቱ የሚካሄደው የአፍሪካ ሙዚቃና ባህል ፌስቲቫል ዘንድሮ ከአርብ ህዳር 7 እስከ እሁድ ህዳር 9 ለሦስት ቀናት በፌዴሬሽን አደባባይ ተካሂዷል። ከ35 በላይ የአፍሪካ አገራት ማኅበረሰብ አባላት በድርጅቶቻቸው በንግድ በሙዚቃ፣ ፋሽን፣ ፊልም፣ ዳንስ፣ ሥነ ጥበብና ባህላዊ ትዕይንቶቻቸው አደባባዩን አፍሪካዊ ገጽታ አላብሰዋል። በዕለተ ቅዳሜው ዝግጅት መንግሥታዊና የማኅበረሰብ አመራር አባላት፣ የኢትዮጵያ አየር መንገድን ጨምሮ ሌሎች የንግድ ተቋማትም ተሳትፈዋል። በቀዳሜው ዝግጅት በክብር እንግድነት ከተገኙት ውስጥ አንዷ የሆኑት የቪክቶሪያ ክፍለ አገራዊ መንግሥት የመድብለ ባህል ሚኒስትር እንግሪድ ስቴት ከኤስቢኤስ የአማርኛ ፕሮግራም ለመድብለ ባህላዊት ቪክቶሪያ የፌስቲቫሉን ፋይዳ እንደምን ይገልጡታል በሚል ለቀረበላቸው መጠይቅ ምላሽ ሲሰጡ It's so important that we celebrate our diversity and we're one of the most diverse places in the world. ብዝሃነታችን ማክበሩ በጣምን አስፈላጊ ነው። እኛ ካለም በጣምን ዝንቅ ከሆኑት ስፍራዎች አንዱ ነን። በዚያም እዚህ ቪክቶሪያ ውስጥ በጣምን እንኮራለን። እናም የቪክቶሪያ መንግስት ይህን በዘመን መቁጠሪያ ውስጥ አንዱ ተወዳጅ የሆነውን ኩነት ለአስር ዓመታት ያህል ስፖንሰር ሆኖ ድጋፍ በመቸሩ ኩራት ይሰማዋል በሚቀጥሉት ቀናትም በሺዎች የሚቆጠሩ የሜልበርን ነዋሪዎች እዚህ ተገኝተው እንደሚያከብሩት አውቃለሁ ያሉ ሲሆን በማስከተልም እርሶ የቪክቶሪያ መድብለ ባህል ሚኒስትር ኖት መድብለ ባህል ማለት ለርሶ ምን ማለት ነው ለሚለው ተከታይ መጠይቃችን ሲመልሱ ቶ ለእኔ በብዝሃነታችን አንድ ላይ ስንሆን ጠንካራ ነን ማለት ነው። ማናቸውም ከየት ሀገር ይምጡ፣ የት ይወለዱ፣ ሲወለዱም ምንም አይነት ቋንቋ ይናገሩ፣ ቪክቶሪያ ውስጥ ሁሉም የቪክቶሪያ አካልነትና የራሱ ስፍራ አለው ብለዋል። በሌላም በኩል የ2023 የአፍሪካ ሙዚቃና ባህል ፌስቲቫል አንዱ ስፖንሰር የሆነው የኢትዮጵያ አየር መንገድ የሲንጋፖር አውስትራሊያና ኒውዚላንድ ቀጠና ዋና ሥራ አስኪያጅ ኢንጂነር ተሊላ ደሬሳ በተናጋሪ ክብር እንግድነት ባሰሙት ንግግር የአፍሪካ ሙዚቃና ባህል ፌስቲቫል ሜልበርን ውስጥ መካሄድ አውስትራሊያውያንና አፍሪካውያንን ድልድይ ሆኖ የሚያገናኝ መሆኑ ሕያው ምስክር ነው። የኢትዮጵያ አየር መንገድም ድንበሮችን አቋርጦ ዓለምን በማገናኘት በባህሎች መካከል ድልድይን እየገነባ ነው ብለን እናምናለን ብለዋል። በቪክቶሪያ የሶማሌ ማኅበረሰብ ማኅበር ፕሬዚደንት ፋራህ ዋርሳሜ በበኩላቸው ፌስቲቫሉን አስመልክተው በተለይ ለኤስ ቢ ኤስ አማርኛ ሲናገሩ በእውነቱ ይህን ድንቅ ክብረ በዓል ማየት አስደናቂ ነው። በርካታ የአፍሪካውያን ማህበረሰባት ባህላቸውን ለማክበር በጋራ እዚህ ተገኝተዋል። የዚህ አይነቱ ዝግጅት የሶማሌ ማህበረሰብንም እዚህ እንዲገኝ ጫና ታሳድራል። እርግጥ ነው እኛ ለበርካታ ጊዜያት ታድመናል። ይህ የመጀመሪያ ጊዜያችን አይደለም። እዚህ እንድንገናኝ ለጋበዙን የአፍሪካ ሙዚቃና ባህል ፌስቲቫል ሰብሳቢ አቶ ፍሬድ አለልን ልናመሰግን እንወዳለን። በጣሙን ድንቅ ኩነት ነው ብለዋል። ለሦስት ቀናት የቆየው የ2023 የአፍሪካ ሙዚቃና ባህል ፌስቲቫል ከሙዚቃ፣ ስነ ግጥም፣ የሥነ ስዕልና ፋሽን ባሻገር የኢትዮጵያን ባህላዊ ምግብና የሌሎች አፍሪካ አገራትን ጨምሮ አፍሪካዊ ትስስሮች ያላቸው የብራዚልና ኮሎምቢያ ባህላዊ ምግብ አቅራቢዎች ታዳሚዎች አፍሪካዊ